በቪክቶሪያ የታየውን የኮሮና ቫይረስ ስርጭት ለመግታት በሚል ፕሪምየር ዳንኤል አንድሮው ከወሰዷቸው እርምጃዎች መካከል እዚህ ሜልበርን የሚገኙትን አስራ አንድ የጋራ መኖሪያ ቤቶችን መዝጋትና ምርመራ ማድረግ የሚል ነበረ። ያም ካለፈው ቅዳሜ ጀምሮ እስከ ትላንትና ምሽት ድረስ ተከናውኖ ተጠናቋል። በዚህ በጋራ መኖሪያ ቤቶች ውስጥ የሚኖሩ ኢትዮጵያውያንን ባለፈው ሰኞ ፕሮግራማችን ማነጋገራችን ይታወሳል። በርከት ያሉ ኢትዮጵያውያኖች በፍላሚንግተንና በኖርዝ ሜልበርን አካባቢ ይኖራሉ። እገዳው ተነስቷል። ከእገዳው በኋላ ደግሞ የተወሰኑትን ለማነጋገር ወደናል። ሲሳይ ታደሰና ሜሮን አብርሃ። በቅድሚያ ሲሳይና ሜሮን እናመሰግናለን። ከዚህ ከአስቸጋሪ ጊዜ በኋላ ለቃለ ምልልሳችን ፈቃደኛ ሆናችሁ ስለቀረባችሁ። ችግር የለም ማርታ፣ እኛም ድሉን ስለሰጠሽን አመሰግናለን። ወደ ኋላ መለስ ስንበልና ያለፉት አምስት ቀናት እንዴት አለፉ? አንዳንድ ጊዜ የማናስባቸው ነገሮች አሉ። ለምሳሌ ከቤት መውጣት አለመውጣት ከመብታችን ውስጥ ይነጠቃሉ ብለን አስበናቸው የማናቃቸው ነገሮች ናቸው። አሁን ግን በኮሮና ቫይረስ ውስጥ ብዙ ነገሮችን ቀደም ሲል የማናስባቸው ነገሮች ሁሉ የሆኑ እየታዩ ያለ ሁኔታ ነውና እንዴት አሳለፋችሁት ያለፉትን አምስት ቀናት? ሲሳይ ካንተ ብን ጀምር። አመሰግናለሁ። ያው በጃዝ ወርቅ ከመጣት ይቆጠራል እንደሚባለው ከቤት ወጥቶ መግባትን ሾፕን መሄድ ስራ ውሎ መምጣትን እንደቀላል ነገር ነው የምናየው እና ማስጠንቀቂያ ሳይኖር እነዛ መብቶች ሲነጠቁ እና ቤት መዋል አለባችሁ ማለትም ብቻ ሳይሆን እንደ ሌላው ሌቭል እስሪ ሎክዳውን ውጭ እንኳን ለኤክሰርሳይዝ ወክ ለማድረግ ንጹሕ አየር ለመቀበል የማትወጭበት ሁኔታ መሆኑ ከዛ በተጨማሪ እዚህ ፍላሚንተን አካባቢ ከተለያዩ ሀገራት የመጡ የተለያዩ ባህል ሃይማኖት እድሜ እና ጾታ የተለያዩ ግለሰቦች ነው የሚኖሩ። የተለያየ የሚያስፈልጋቸው ነገር ይኖራል እና ያን ሁሉ እንኳን ኮንሲደር ያደርጋል አልነበረም መጀመሪያ ላይ። የተለያየ ምግብ የተለያየ የሚያስፈልግ ሪሶርስ ያስፈልግ ነበር እና ያን ሁሉ ሳይዘጋጅ ስለሆነ ሰው ሎክዳውን የተደረገበት በጣም አስቸጋሪ ጊዜ ነበር። ነገር ግን በዛው ልክ ደግሞ ሰው እርዳታ ተረባርቧል። በጣም ነው የምናመሰግነው ላገዙን የተለያዩ ምግቦች፣ ባህላዊ ምግቦች እንዲደርሰን ያደረጉ እንዲሁ ቤት ቁጭ ብሎ መዋል በጣም ከባድ ነበር በስልክና በተለያዩ ሶሻል ሚዲያዎች አይዟችሁ እያሉ የደወሉ ያናገሩን በዚህ ሁሉ የተባበሩትንም በዚሁ አጋጣሚ ላመሰግን ወዳለሁ ሜሮን በእለት ተዕለት ህይወታ ቀድሞ የምናደርጋቸው ነገሮች ድንገት ተነጥቀው ሲወሰዱ ና ቤት ውስጥ መቀመጥ ግድ ሲሆን የነበረው ስሜት ምን ይመስላል ያለፉት አምስት ቀናትን እንዴት ነበር ያሳለፍሽው ቴንክ ዩ ማርታ ሲሳይ እንዳለው በጣም አስቸጋሪ ነበር እስፔሻሊ የምትሰሪ ከሆነና ሰአት ሽን ውጭ የምታሳልፊ ከሆነ ቤት ዝም ብሎ መዘጋት ለአምስት ቀን በጣም አስቸጋሪ ነው ቢዮንድ አስቸጋሪ ነው ብዬ ነው የምገልጸው። እኔ ዝም ብሎ መዝጋታቸው በጣም ብዙ ሰውን አስከፍቷል። ምክንያቱም ማንም ሰው ሬዲ አልነበረም። ምንም የገዛነው ነገር አልነበረም፣ አልተዘጋጀንም። እኔ ስለ ራሴ ሳወራ ከስራ መጥቼ ነው ይሄን ሁሉ ነገር ያወቅኩት። በዛ ላይ ብዙ ፕሮቫይድ ያደረጉልን ነገሮች ካልቸር አፕሮፕሬት አልነበረም። ምንም አይነት ነገራችን ኮንሲደር አላደረጉም። ላንጉጅ ዲፍረንስ አለ፣ ጾታ፣ ባህል ቤዝ ሎ ኦፍ ቲንግስ ዲፍረንስ ቢኮዝ ሶማሊያን፣ ኤርትሪያን፣ ኢትዮጵያን፣ ሳውት ሱዳኒዝ ኦፍ ፒፕል እዛ ቢውልዲንግ የሚኖሩ እና ሁሉን ነገር ከማድረጋቸው በፊት ከንሲደር ማድረግ አለባቸው ሰው ምንድን ነው የሚፈልገው ብለው። የታመሙ ሰዎች አሉ እና እሱን ራሱ የሆነ ነገር ፈልገሽ ስትደውይ ዌይቲንግ ሊስቱ ላይ ደውለሽ ዌይት ላይክ ቱ ዴይስ ትሪ ዴይስ እና ፌር አይደለም። በዛ መካከል መሞትም አለ ብዙ መታመምም አለ። ጭራሽ ምንም አይነት ነገሩን ኦርጋናይዝድ አልነበሩም። ከዛ ደግሞ እኔ በጣም ማመስገን የሚፈልገው ለኢትዮጵያ ኮሚኒቲ፣ ሶማሊያን ኮሚኒቲ እና ኤርትራን ኮሚኒቲ ከፍላሚንተን ውጭ የሚኖሩ ሰዎችን ሁሉ ያው እኔ በቅርብ የማውቀው ትግስትን ነው። ከዛም ሌሎች ልጆችም አሉ ከኔ ጋር የተማሩ አውቃቸው። ሂባ የምትባል ኤርትራውያን አለች። አ ሎት ኦፍ ፒፕል። ብቻ ግን ትዕግስትን በጣም ማመስገን እንፈልጋለን ቢኮዝ ሺ ኢዝ ደ ዋን ብዙ ነገር ስታደርጊ የነበረው ሪፕሬዘንት አድርጋ ኮሚኒቲውን እና ሰው ባይደርስ ያው ዘር ውድ ቢ አ ሎት ኦፍ ችግር ይኖር ነበር። ግን ያው ሰው ስለተረባረበ ለእኛ የሚያስፈልገንን ነገር በደንብ ስለሚያውቁት አዘ ኢትዮጵያን ኦር ኤርትራን ኦር ሶማሊያን ሁሉን ነገር አምጥተውልን ያው ዊ ሃድ ኤ ፉድ እና ተመረመርን። ሁላችን ነፃ ሆንን። ምንም ሁሉም ነገር ቼክ ተደረገ። በኋላ በለር አስ አውት ወስታፍ ስኦላክንሳይ ወስታፍ በአንድ ወርድ ልግለጸው፣ በጣም ታፍ ነበር። በጣም ማለት ነው። ለብዙ ሰዎች ታፍ ነበር ቢኮዝ ሲያለቅሱ ነበር ሰዎች፣ ስክሪም ሲያደርጉ ዶን ኬር ፍሬሽ ኤር ፈልገሽ ወጥተሽ ምንም አይመስላቸውም። ፋይን ይሰጥሻል እያሉ ብዙ ነገር ነበር ሲያደርጉ የነበረው ዋን ገለጻችሁት ያለው ያለፉት አምስት ቀናት ከባድ ጊዜያቶች እንደነበሩ ነው። መንግስት ከመነሻው ይሄንን ነገር ለማድረግ ያሰበበት ምክንያት የህብረተሰብን ጤና ለማረጋገጥ ወይም የማህበረሰብን ጤና ለማረጋገጥ ድንገተኛ የሆነ ውሳኔዎችና እርምጃዎች መወሰድ እንዳለባቸው ከሚል አንጻር የተደረገ እንደሆነ ከመንግስት በኩል ሲነገር የነበረው፣ ውጤቱ ምን ይመስላል? ይህ በመደረጉ ለህብረተሰቡም በመንግስትም በኩል የተጨበጠው ውጤት ምን ይመስላል? አሁን ካለው ሁኔታዎች አንጻር እንኳን አይተን እዚህ ፍላሚንተን አካባቢ የተደረገው ሎክዳውን ትክክለኛ ወይም ተገቢ የነበረው እርምጃ እንዳልሆነ ማየት እንችላለን። ምክንያቱም በመጀመሪያ ቅዳሜ እንኳን ሀርድ ሎክዳውን ከመደረጉ በፊት ሌቪል ስሪ ሎክዳውን ውስጥ አልነበረም ፍላሚንግተን፣ አስኮትቬል እና ከዛ ሌሎች አካባቢዎች ሌቪል ስሪ ላይ ያሉ። ፍላሚንግተንን እንኳን ሌቪል ስሪ ሎክዳውን አላደረጉትም ነበር። በቃ ኢሚዲየትሊ ተወስኖ ሀርድ ሎክዳውን ይሁን ተባለ። ከዛ በኋላ አምስት ቀንም እንኳን ይሄ ሁሉ ተዘጋግቶ ሌላ ቦታ ኢንክሪዝ ማድረጉን አላቆመም። ያ ማለት አሁን ተመልሰን ሜልበርን በአጠቃላይ ወደ ሌቭል ስትሪ ሎክዳውን መመለሱ፣ ፍላሚንግተንን ብቻ እንደዚህ ሀርድ ሎክዳውን ማድረጋቸው፣ አንደኛ የፍላሚንግተን ያለው አካባቢ ያለው ሰዎች ብቻ አልነበሩም ኮንትሪቢዩት የሚያደረጉት ለኮሮና ቫይረስ ኬዞች ኢንክሪዝ ለማድረጋቸው፣ ሁለተኛ አስፈላጊም አልነበረም ብዬ ነው የማምነው። ነገር ግን በሰው ዘንድ በሚዲያም ተጋኖ እንዲወጣና በተለይ አንዳንዶች አሁን ፍላሚንግተን ያሉ ከተለያዩ አካባቢዎች የመጡ የተለያየ ሶሻል እና ኢኮኖሚክ ባክግራውንድ ያላቸው እንደሆነ ይታወቃል። እና እነሱን እንደ እስኬፕ ጎት ለመጠቀም ችግሩ እንዲንሰራራ ያደረጉት በብዙ ሀገራት እንደሚታየው በናሽናል ደረጃ ለሚደርሱ ክራይሲሶች እና ችግሮች ማይኖሪቲዎችን ተጠያቂ ለማድረግ ወይም ደግሞ በእነሱ ለማሳበብ የሚፈጠር ያስመስለዋል። እንደ ምሳሌ መጥቀስ ብችል ፖሊሳንስን ያደረገችውን ኢንተርቪው ሁላችንም አይተነዋል። እና እሷ እንዳለችው አሁን የአካባቢ የሚኖሩ ሁሉ አልኮሊክ ናቸው፣ ድራጊስት ናቸው፣ እና ህግን ስለማይከተሉ ነው እንደዚህ አንሰራራው እንደገና ኮሮና ቫይረስ ነበሮች እንዲያድግ ኮንትሪቢዩት አድርገዋል የሚል ህሳቤ በአይምሯዋ ላይ ፈጥሯዋል። እሷ ደግሞ ብቻዋን ናክ ብያ አላምንም። እና በአጠቃላይ ያ መሆኑ አንደኛ የሀርድ ሎክዳውን አስፈላጊ አልነበርም። ብዙዎቻችን በፍቃደኝነት ሂደን ቴስት አድርገናል። ወደ ሀያ ሰው ተይዟል ያሉት እንግዲህ ሀያ ሰው መጀመሪያ መያዙን ያወቁት በፍቃደኝነት ሂዶ የተመረመረ ብዙ ሰው ቢኖር ነው። ከዛ እንኳ ማየት እንችላለን እና እንደዚህ በፖሊስ ተገደን ቤት ሎክዳውን ሁነን በአጠቃላይ እስር ቤት ማስመሰሉ ሌላ ፖለቲካል ጌም ሊሆን ይችላል። ነገር ግን ከውጤቱ ማየት እንደምንችለው አስፈላጊና ነሰሰሪ ነው ብዬ አላምነው። እነዚህ ቦታዎች መዘጋታቸው የህብረተሰብን ጤና ከማስከበር ውጤት አግኝቷል ብለሽ ትገምቻለሽ ወይ? ቴስት ማድረጋቸው በጣም ጥሩ ነው። በጣም ብዙ ጓደኞች፣ ፋሚሊዎች ምናምን ያለው እዛ ቢልዲንግ፣ አንድ ቢልዲንግ እየኖርሽ ኤቭሪ ፍሎር ፋሚሊ አለሽ፣ ኤቭሪ ፍሎር ፍሬንድ አለሽ። ኢፋ ዋስ ኢንፌክትድ አንድ ደን ኢ ጎት ትሩ ኤቭሪ ፍሎር እና ሀይ ምላቸው ከሆነ ኦቢስሊ ደውለው ፋበር እና ሎክዳውን ተደርጎ ቴስት መደረጋችን ስ ፎር አወር ቤነፊት እኔ እንደሚመስለኝ ማለት ነው። ግን ወዝ ጀስ አክሲደንትሊ ዋርን ሳያደርጉ ሎክዳውን አድርገው ሰውን ማስጨነቃቸው ነው በጣም የሚያስደነግጠው ለሌላ ፖስት ኮዶቹን ሎክዳውን ሲያደርጉ ሪስትሪክሽን ፍሪ ሲያደርጓቸው ሰጥተዋል፣ ጊዜ ሰጥተዋል። እና ሰው ተዘጋጅቷል፣ የሚፈልገውን ነገር አድርጓል። ብዙ ነገር አድርጎ ነው ሰው ሎክዳውን ውስጥ የገባው ሰው አብሴት ያደረገውም እሱ ይመስለኛል እንጂ መመርመራችን ማይ ኦፒኒዮን አይ ቲንክ ኢትስ ለእኛ በነፊታችን ነው። They did a good job on testing every single person in that building, but the way they treated us was the whole different thing. Okay. Uh, I and mean, like, in my mind, treated at the right but it wasn't at all. Soon I'll take you how. There ከአምስት ቀን በኋላ ቀድሞ የተወሰዱ ነፃነቶችን እንደገና ማግኘት ማለት ምን ማለት ነው? እንዲሁም ደግሞ ያሳለፋችኋቸው አምስት ቀናት በእናንተ ስነ ልቦና ላይ ያስከተለው አሉታ የሚሆን አዎንታዊ ተጽዕኖ ምን ይመስላል? ከሲሳይ ብንጀምር አንድ ሰው በተለይ በአደጉ ሀገራት እንደ አውስትራሊያ ባሉ ሀገር ሲኖር ሰብአዊ መብቱ ከፈጣሪው ውጭ ማንም ሊሰጠው ማንም ሊነሳው የማይቻል መብቱ ሲጠበቅለት፣ እንዲሁም ኦፍኮርስ ዲሞክራቲክ መብቱ ሲከበርለት ነው። እና እነዛ ነገሮች ሰው ወንጀል ሰርቶ ሊነጠቅ ይችላል፣ እነዛን መብቶቹን፣ እንዲሁም በአጠቃላይ ለሀገር ጤንነት ቅድም እንዳልሽው፣ ለማህበረሰብ ጤንነት ተብሎም እገዳ ሊጣልበት ይችላል እና ያን አንደርስ እናደርጋለን። ነገር ግን እንግዲህ አሁን ወጥቶ መግባትም ከነጻነት አንዱ ነው። የፈለጉትን ምግብ ወጥቶ መግዛት፣ ንፁህ አየር ማግኘት እንኳን አሁን ድሮ ነጻነትን ዲፋይን ስናደርግ ወይም ስንተረጉመው የማናስገባቸው ቃላቶች ናቸው። አሁን ግን ምን ያክል አስፈላጊ እንደሆን አይተናል። በጣም ደስ ይላል። በዚህም ሁሉ ላለፉት እንኳን ደስ ያላችሁ ማለት ትፈልጋለሁ አሁን በሰላም ወደ ማህበረሰብ መቀላቀላችን። ከዛ በተጨማሪ የሳይኮሎጂካል ያልሽው በእርግጥ አሁን ቅድም እንዳልኩት ልክ እንደ ጥፋተኛና ችግሩን በማባባስ ኮንትሪቢዩት ያደረገ ማህበረሰብ እንደሆነ ታርጎ መታየቱ በፖሊሶችም ዘንድ ይደረግ የነበረው ልክ እንደ ታሳሪን ኪፕ እንደማድረግ እንጂ አንደርስታንዲንግ ኖሮ ነገሮችን ኤክስፕሌን ባር ማድረግ የቋንቋ ጥረት ይኖራል። ነዛ ባገናዘበ መልኩ እንደዛ ለመሆኑ እና በአጠቃላይ ቅድም እንዳልኩት እንደ ፖሊን ሀንሰን አይነቶች እና የእሷን ሀሳብ የሚያራምዱ እና የሚከተሉ ሰዎች እዚህ አካባቢ ያሉ ሰዎችን ልክ እንደ ጥፋተኛ እንደ ክሪሚናል መታየቱ በእርግጥ እዚህ አካባቢ ለሚኖር ሰው የአዕምሮ ጠባሳ ጥትቶ ማለፉ አይቀርም እና ቅድም ኔሮ እንዳለችው መመርመራችን አስፈላጊ እንደሆነ ሁሉም ያምናል። እንዳልኩት እኔ ራሴ አሁን ሰኞ ተመርምሬ ነበር ከቅዳሜ በፊት ሰኞ ተመርምሬ ውጤት አግኝቼ ነበር እና አብዛኛውም ሰው መመርመር እንዳለበት ኢቨን ሌቭል ስትሪ ሎክዳውን ቢሆን ይመረጥ ነበር። ምክንያቱም ለራሳችንም ጤንነት ነው። አሁን በአጠቃላይ ሎክዳውን ልክ ወደ ፕሪዝንነት መቀየሩ ብዙ ነገር አለመዘጋጀቱ እና ሰው እንደ ጥፋተኛ መታየቱ በአጠቃላይ በሜልበርን እና ለቪክቶሪያ ላለው አሁን የኮሮና ቫይረስ ኬዞች ለማገርሸቱ ኮንትሪቢት ኮንትሪቢዩት ያደረገ ማህበረሰብ ይሄ ነው የሚል አይነት ኢሜጅ መፍጠሩ ላይ ነው ለእኔ ትልቁ ችግሩ፣ እና መንግስት ማድረግ የሚደረግባቸውን ነገሮች፣ ቁጥጥሮች እና የተለያዩ ነገሮች ካለማድረጉ ሊሆን ይችላል። አሁን የተመለሰው ብዙ መተንተን የሚችሉ ሰዎች ይኖራሉ። ነገር ግን ፍላሜንተን አካባቢ ያሉ ሰዎች ህግን ባለመከተል ወይም ደግሞ አሁን ላለው የቁጥር ማገርሸት ኮንትሪቢዩት ያደረጉ እነዚህ ይሄ የማህበረሰብ ክፍል ነው ብሎ ጣት መጠቆም ግን እዚህ ላሉ ሰዎች የሚሰጠው የሳይኮሎጂካል ዳሜጅ በቀላል የሚገመት አይደለም። ሚሮን በስተመጨረሻ መጨረሻ ከአምስት ቀን እገዳ በኋላ ወጥታቸዋል። በስነ ልቡናሽ ላይ ያስከተለው አሉታ የሚሆን አዎንታዊ ተጽዕኖ ካለ እሱን ብትገልጭልን በስተ መጨረሻ መጥፎ ነገር ሜይ ቢ ያሳደረብን ብዬ የምጋምተው ሌላ ማህበረሰብ ቪክቶሪያ ላይ ያለ ማህበረሰብን ላይክ በፖሊስ መከበባችንን እና ብዙዎቹ ደግሞ ያው አፍሪካን ስለሆኑ ያለው ኢሜጅ በጣም መጥፎ ነው። ቢካውዝ ፖሊስ ፕሮባብሊ ፖሊስ ያለው እዛ ሰፈር Uh, probably not. we are too hard to handle, maybe because of uh, our behaviour. Menameni uh, a true image like Leila said all over Victoria, but for na because uh, they might be scared now. When you go out on the road not over time and then mirotu kuhone or anch nighto mishe that would be sad. Psychology uh, internal if people think um, you criminal menameni ዝም ብለሽ አሁን ያለው ኢሜጅ ሰው በጣም ሀርድ ነው ብዙ ኮሽን አለው ሰው እና ያው ኢሜጅ የምነው እንዲኖረው ነው ያደረገው በፖሊስ መከበባችን እና ከዘዛንዳ እኔ ቤት መቀመጤ አም ፋይን አዘ ፐርሰን እኔ አም ፋይን አዘ ፐርሰን ያው ሌላው ሰው ሜይ ቢ ልጆች ካሏቸው የሆነ ሄልዝ ፕሮግራም ካለባቸው ሌማኖቢ ጉድ በጣም ዲፕሬስ ስለሚሆኑ ኤንግዛይቲ ካለባቸው ምናምን ሀርድ ለሚሆነው በአዘ ፐርሰን ፎር ሚ ሲቲንግ አሆም ወዝ ኦራይት። ማርታ፣ የፍላሚንግተን የጋራ መኖሪያ ቤቶች ነዋሪ የሆናችሁት ሲሳይ ታደሰ ና ሜሮን አብርሃ ስለነበረን ጊዜ እናመሰግናለን። ቀሪው ጊዜያችሁም መልካም እንደሚሆን ተስፋ እናደርጋለን። እናመሰግናለን። በድጋሚ እናመሰግናለን ማርታ። በመጨረሻ ጀስት ማመስገን እፈልጋለሁ ለተባበሩን፣ በአጠቃላይ በተለይ ቅድም እንደተጠቀሰው ትዕግስት ከበደ እዚህ አካባቢ ያለው ሀብሾችን አስፈላጊ የሆነ ባህላዊ ምግቦች እንዲደርስ በማድረጓ ሁሉ በላይ ማመስገን እፈልጋለሁ። እንዲሁም ሌሎችን የተባበሩን ማመስገን እፈልጋለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።